በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ። እንደ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ ሚያዝያ 8 2013 ዓ ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን በከባድ የጦር መሳሪያ የተቀሰቀሰው ወታደራዊ ጥቃት እንደቀጠለ የወረዳ አስተዳደሩ ገለጸ። የተባበሩት መንግሥታት ድርጅት የሰብአዊ ድጋፍ ኃላፊ ትግራይ ክልል ውስጥ ረሃብና ወሲባዊ ጥቃቶች መጨመራቸውንና የኤርትራ ወታደሮች ከክልሉ መውጣታቸውን የሚያሳይ ምልክት የለም ማለታቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራምን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ጽዮን ግርማ ነኝ። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ካራ ቆሬና ዙሪያው ቀበሌዎች ላይ በከባድ የጦር መሳሪያ የተቀሰቀሰው ጥቃት ለተወሰነ ጊዜ ጋብ ካለ በኋላ እንደገና ተጠናክሮ እንደቀጠለ የወረዳው አስተዳደር ገለጸ። ጥቃቱ በተመሳሳይ ወደ አንጾኪያ ገምዛ ወረዳ ቀበሌዎች መስፋፋቱም ታውቋል። የመከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ክልል ልዩ ኃይል ቀደም ሲል የተፈጠረውን ግጭት እያረጋጉ ባሉበት ሰዓት ሁኔታዎች ትንሽ መረጋጋት የታየባቸው መስለው እንደነበ እንደነበር የገለጹት የወረዳው መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነጋሽ ከተማ፣ ነገር ግን ዛሬ ሌሊት የታጠቀና ዘመናዊ መሳሪያ የያዘ ኃይል በተጠናከረ ሁኔታ ጥቃት መክፈቱን ገልጸዋል። አጥቂዎቹ በከተማዋ ውስጥ የሚገኙ መኖሪያ ቤቶችን እያቃጠሉ በመሆናቸው ነዋሪዎች ከተማውን ለቀው ለመውጣት መገደዳቸውንም ጠቁመዋል። በአሁኑ ሰዓት የታጠቀው ኃይል ከመከላከያ ሰራዊትና ከአማራ ክልል ልዩ ኃይል ጋር ውጊያ ከፍቷል ብለዋል። በሌላ በኩል የሰሜን ሸዋ ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅ ዛሬ ሶስተኛ ቀኑን በያዘው የታጣቂዎች ጥቃት ቁጥራቸው ቀላል የማይባል ዜጎች ሕይወታቸውን ማጣታቸውን መናገራቸውን በዞኑ አስተዳደር የፌስቡክ ገጽ ላይ ወጥቷል። የተረፉትም ሕይወታቸውን ለማዳን ከተማውን ለቀው እየወጡ መሆኑን አረጋግጠዋል። መንግስት አስቸኳይ እርምጃ ወስዱ ሀይል ካልመደበና ማረጋጋት ካልቻለ ችግሩ የከፋ ሊሆን እንደሚችል ገልጸው ጉዳዩ ከአቅም በላይ እንደሆነም ተናግረዋል። አድማጮች ከዜና በኋላ በዚህ ጉዳይ ላይ የተዘጋጀውን ዝርዝር ዘገባ ታዳምጣላችሁ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በኢትዮጵያ ትግራይ ክልል ቀድሞውኑ የነበረውን አስቸጋሪ ሁኔታ ለአምስት ወራት የቀጠለው ግጭት አሳሳቢ እንዲሆን አድርጎታል ሲሉ ትላንት ሀሙስ ተናገሩ። ረሀብና ወሲባዊ ጥቃቶች መጨመራቸውን ገልጸው የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው ምንም የተጨበጠ መረጃ ማግኘት አለመቻላቸውንም ተናግረዋል። ኃላፊው ማርክ ሎኮክ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው የሚያስፈጽመው ሰብአዊ ጥሰት መጨመሩን ከረድኤት ድርጅቶች መስማቱን እጅግ አስደንጋጭ በሆነ መልኩ አስገድዶ መድፈርና በቡድን መድፈር እየተስፋፋ መሆኑን ተናግረዋል። በግጭቱ ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረትም የሚሰራው የተባበሩት መንግስታት ድርጅት ተቋም ባለስልጣን የሆኑት ፕራም ሊያ ፓተን ከህዳር ወዲህ የአስገድዶ መድፈር ጥቃት እንደደረሰባቸው የተናገሩ አንድ መቶ ሰዎች መመዝገባቸውን ከብቀላ ፍርሀትና ጥቃት ስጋት አሁንም በስራ ላይ ካሉት ጥቂት መጠለያና ሕክምና መስጫ ተቋማት ባሻገር የህክምና ባለሙያዎች በየቀኑ ያስገድዶ መድፈርና የቡድን መድፈር ወንጀሎችን እየመዘ ገቡ እንደሆነም አስታውቀዋል። በሌላ በኩል የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መግለጫ አውጥተዋል። በመግለጫቸው ላይ የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለበት ብለዋል። አድማጮች፣ የዚህንም ዘገባ ዝርዝር ከዜናው በኋላ እንመለስበታለን። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ኢትዮጵያ በሽታዎችን ለመከላከል የምታደርገውን አቅም ለማጠናከር እንዲረዳ ተጨማሪ የ20 ሚሊዮን ዶላር ድጋፍ እንደሚያደርግ አስታወቀ። በኢትዮጵያ የአሜሪካ ኤምባሲ ዛሬ ይፋ ባደረገው መረጃ የገንዘብ ድጋፉ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት፣ ከክልል የጤና ቢሮዎችና ሌሎች ቁልፍ ከሆኑ አጋሮች ጋር በጋራ በመሆን ለሚከናወነው የበሽታዎች ክትትል፣ የላብራቶሪ ምርመራ ለክትባት አሰጣጥና ለአስቸኳይ ጊዜ አገልግሎት አሰጣጥ አቅምን ማጠናከሪያ የሚውል መሆኑን ገልጿል። በሌላ ዜና በኢትዮጵያ ትግራይ ክልል በግጭት ምክንያት ለተፈናቀሉ በአስር ሺዎች ለሚቆጠሩ መጠለያ የሚሆን ቋሚ የፕላስቲክ ግድግዳ ለመስራት የሚያገለግሉ አንድ ሺ አምስት መቶ ጥቅሎችን ዩናይትድ ስቴትስ ለገሰች። እርዳታው የተሰጠው በአለም አቀፍ የፍልሰት ድርጅት አይ ኦ ኤም በኩል ነው። ይህንን እርዳታ ዛሬ ለድርጅቱ ያስረከቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ሲሆኑ የአይኦኤም እና የአደጋ ስጋት ስራ አመራር ኃላፊዎችም ተገኝተዋል። ጥቅሎቹን እርዳታው ለሚያስፈልጋቸው የትግራይ ተጎጂዎች በአስቸኳይ እንዲደርስ አይኦኤም በፍጥነት ያጓጉዟቸዋል ብለዋል አምባሳደር ጌታ ፓሲ። በትግራይ ክልል ባለፉት አምስት ወራት የኮሮና ቫይረስ ወረርሽኝ ምርመራ አልተካሄደም ሲል የክልሉ ጤና ምርምር ተቋም አስታወቀ። ተቋሙ እንደገለጸው በክልሉ አሁን ባለው የጸጥታ ችግርና በጤና ተቋማት ላይ በደረሰው ጉዳት የኮቪድ-19 ምርመራ ለማካሄድ አዳጋች እንዳደረገው ገልጿል። በቅርብ ቀናት በመቀሌ ከተማ በሚገኙ የጤና ተቋማት የኮሮና ቫይረስ ምርመራ እየተጀመረ መሆኑንም ተቋሙ አስታውቋል። ሙልጌታ ጽፋ ስር ስር አለው የትግራይ ክልል ጤና ምርምር ኢንስቲትዩት ዋና ዳይሬክተር ተወካይ አቶ ጠጋ ይሓኩም በክልሉ የኮሮና ምርመራ ከአዲስ አበባ ከተማ ቀጥሎ ባለፈው ዓመት መጀመሩ አስታውሰዋል። ሰባት የመመርመሪያ ማዕከላት በማቋቋም ከአርባ ሺህ በላይ ሰዎች ምርመራ እንደተካሄደላቸውም ገልጸዋል። ነው በተለያዩ ቦታዎችን እየመረመርን ነበር ተመራር ነበረም አክሱም፣ አዲግራት፣ ክማጭበር ሰባት የመርመራ ማዕከል ነበሩ። ብዙም የፕሮሞሽን ስራል ነበር የምርመራ ም የመርመር ነበር ከአርባቸው በላይ ነው የተመረመረ በጣም ትንሽ ቁጥር መናገር ያለው ከዛ በላይ ተመምራል እና በዛ ብሬ ይሰራለ ሆኖም ግን ይላሉ አቶ ፀጋይ ከባለፈው ጥቅምት ወር መጨረሻ ጀምሮም በትግራይ ክልል በተጀመረው ጦርነት በመቀሌ ከተማ ከሚገኙ የመመርመሪያ ማሽኖች ውጭ ሌሎቹ ተዘርፏል እንዲሁም ተተባብረዋል በማለት ነው የገለጡት ይህ በኮቪድ አስራዘጠኝ መመርመሪያ ማሽኖች የደረሰው ጉዳት እናመሰግናለን አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዓለም የጤና ድርጅት የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ በዚህ ሳምንት በከፍተኛና አሳሳቢ በሆነ ደረጃ እየጨመረ ነው ሲል አሳሰበ። ድርጅቱ ዛሬ በሰጠው ሳምንታዊ መግለጫ ባለፈው ሳምንት አምስት 1960 አዲስ ቁጥር ተመዝግቧል ብሏል። ለስድስት ሳምንታት ከታየው ማሽቆልቆል በኋላ እንደገና ከፍተኛ ቁጥር መጨመር እየታየ ነው ሲልም አስጠንቅቋል። በሌላ የኮቪድ-19 እለታዊ ዜና ግዙፉ የመድኃኒት አምራች ኩባንያና የዩናይትድ ስቴትስ የወረርሽኝ ግብረ መልስ ከፍተኛ የሳይንስ መኮንን ጸረ ኮቪድ ክትባት ልክ እንደ ጉንፋን ክትባት በየአመቱ ሊሰጥ ስለሚችልበት ሁኔታ ጥቆማ ሰጥተዋል። የፋይዘር ከፍተኛ መሪ አልበርት ቡርላ ከሲቪኤስ የጤና ኮርፖሬሽን ጋር በነበራቸው ውይይት የኮቪድ ቫይረስ ከፖሊዮ ቫይረስ ይልቅ ወደ ኢንፍሉዌንዛ ቫይረስነት ያደላ በመሆኑ ክትባቱን በየአመቱ የሚሰጥ ሊሆን ይችላል ብለዋል። ምክንያቱም የጸረ ፖሊዮ ክትባት ለሕጻናት የሚሰጥ ሲሆን፣ ለጉንፋን የሚሰጠው ክትባት ግን በየአመቱ የሚወሰድ ነው ብለዋል። ይህንን ለመወሰንም ተጨ ተጨማሪ ምርምር እንደሚጠይቅ የተናገሩት ቡርላ ሊሆን ይችላል ተብሎ የሚገመተው አንድ ሁኔታ ግን ከስድስት ወር እስከ አንድ አመት ባለው ጊዜ ውስጥ ሶስተኛ ክትባት ሊኖር እንደሚችል ጥቆማ ሰጥተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ሐሙስ እለት በሰጡት መግለጫ በአሁኑ ወቅት ከዓለም ከፍተኛው የሰብአዊ ቀውስ ውስጥ የምትገኘው የመን እንደገና በፍጥነት እየገሰገሰ ካለው ኮቪድ አስራ ዘጠኝ ወረርሽኝ ጋር ተደምሮ የከፋ ችግር ሊያጋጥማት እንደሚችል በመግለጽ አስጠነቀቁ። የመን ከአረብ ሀገራት ዳውሃ እንደመሆኗ መጠን ችግሩ የበለጠ ተባብሶ ህዝቦቿ ለከፍተኛ ረሀብ ሊጋለጡ ይችላሉ የሚለውን ስጋታቸውን በመግለጽ ከወዲሁ እንዲሁ አስጠንቅቀዋል። የተባበሩት መንግስታት ድርጅት የአስቸኳይ ጊዜ አስተባባሪ ማርክ ሎኮ ቀድሞውኑ በአስር ሺዎች የሚቆጠሩ ሰዎች ለሞት በሚያበቃ ራብ ውስጥ መሆናቸውን ገልጸው ወደ አምስት ሚሊዮን የሚጠጉ ደግሞ ከዚሁ ችግር ጀርባ ሆነው በስጋት ላይ ናቸው ብለዋል። ኢራን ከፍተኛ መጠን ያለው ዩራኒየም ማበልጸግ መጀመሯን ይፋ አደረገች። በኢራን የናታዛን የዩራኒየም ማበልጸጊያ ላይ ያነጣጠረ ጥቃት ከደረሰ በኋላ ከመቼውም ጊዜ የበለጠ ከፍተኛ መጠን ያለው ያለውና የጥራት ደረጃው 60 በመቶ የሚደርሰውን ዩራኔም ማበልጸግ መጀመሯን የሀገሪቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ተናገሩ። በሙሐመድ ባህር ቃሊፋባ የተሰጠና በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በተጠቀሰው አስተያየት ኢራን ለማበልጸግ ያቀደችው ዩራኔም መጠን ምን ያህል እንደሆነ አብራርተው አልተናገሩም። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ካረቆሬና ዙሪያው ቀበሌዎች ላይ በከባድ የጦር መሳሪያ የተቀሰቀሰው ወታደራዊ ጥቃት እንደቀጠለ የወረዳ አስተዳደሩ ገለጸ። ጥቃቱ በተመሳሳይ ወደ አንዶኪያ ገምዛ ወረዳ ቀበሌዎች መስፋፋቱ ታውቋል። መስፍን አድራጌ ዝርዝር ዘገባ አድርሶናል። በኤፍራታ ግድም ወረዳ ትናንት በተለይ አጣየና ካራቆሪ ከተማዎች ላይ የተቀሰቀሰው ወታደራዊ ጥቃት ለአፍታ ጋብ ካለ በኋላ በተጠናከረ መልኩ ቀጥሏል ነው የተባለው። የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ነጋሽ ከተማ ተመሳሳይ ጥቃት ተካሂዶ እንደነበር ያስታውሳሉ። የአጋጠመው ጉዳይ ያው ባለፈው መጋቢት ዘጠኝ ለአስር በተከሰተው ግጭት ያንን ለማረጋጋት የሀገር መከላከያ ሰራዊት የፌደራል ፖሊስና ና የአማራ ሚባይል በቅንጅት አብረው በጋራ እንደሆን አብርደውት ነበረ አሁን ላይ ደግሞ ያው እያረጋጉ ባለበት ሂደት ነው ይሄ ትላንት ወዲያ ሀገረሾ ወጥቶ ነበረ። ትናንትና ተመልሶ ተረጋግቷል ተብሎ ተመልሶ ገብቶ ነበረና ዛሬ ላይ ሌሊ ትናንትና ደርም ቆሪ ሜዳ አካባቢ የምትባል ገብተው አድረው ጠዋት ላይ ቆሪ ሜዳ አካባቢ ጦርነት ሲጀምሩ ልዩ ሀይልና መከላከያ እዛ አካባቢ ሲሄድ እዛ የመከላከያ ሀይሉን ግጥሚያ ነው የጀመሩት። የመከላከያ ሰራዊት የነበረው አጣየ ዜሮ አንድ ነው። ከአጣየ ዜሮ አንድ ወደ ቆሪ ሜዳ ሲሄድ አጣየ ዜሮ አንድ ባለው ክፍተት ገብተው ነው ጦርነት የጀመሩት ልዩ ሀይሉ ላይና መከላከያ ላይ ጦርነት ከፈቱት ዛሬ ጀምሮ እስካሁን ድረስ ጦርነቱ አላባራም። ከፍተኛ ውጊያ እየተካሄደ ነው ያለው። አጠቃላይ ህዝቡ ከተማውን ለቁ ወጥቷል። አቶ ነጋሽ እዚህ ላይ ህዝቡ ከወጣ ጥቃት ሰንዛሪ የተባሉት አካላት ማን ላይ ነው ጥቃት የሚሰነዝረው? መከላከያውም ላይ ጥቃት ሰንዝረዋል። ልዩ ሀይሉ ላይ ጥቃት ሰንዝረዋል። ስለዚህ አሁን ውጊያቸው ከልዩ ሀይሉና ከመከላከያ ሰራዊቱ ጋር ነው ማለት ነው። ስለዚህ እነህ ደግሞ የአካባቢ አርሶ አደሮች ናቸው ብለን በማለት አንችልም። የአካባቢ አርሶ አደር ሳይሆኑ የታጠቀ ዘመናዊ መሳሪያ የያዘ የሰለጠነ ሀይል ነው ማለት ነው። ስለዚህ የራሱ የሆነ ፍላጎት አላማ ያለው አካል ነው ማለት ነው። ህዝቡ ተፈናቅሎ መውጣቱን ተከትሎ በከተማ ውስጥ የሚገኙ መኖሪያ ቤቶች እየተቃጠሉ ነው። እኛም ከተማውን ለቀን ለመውጣት ተገደናል ብለዋል። በቅርቡ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ ወረዳዎች የተቀሰቀሰውን ግጭት ተከትሎ የሁለቱም ክልል እርሳነ ብሔሮች ችግሩን በዘላቂነት ለመፍታት መግባባት ላይ መድረሳቸው ይታወቃል። ርሳነ ብሔሮቹ የደረሱበትን መግባባት ተከትሎ ከቤት ንብረታቸው ተፈናቅለው የነበሩ ነዋሪዎች እየተመለሱ ባሉበት አጋጣሚ ሌላ ጥቃት መሰንዘሩን ጠቁመው እርሳነ ብሔሮቹ የደረሱባቸው ስምምነቶች ባስ እኳ ተግባር ላይ እንዲውሉ ጠይቀዋል። ከእኛ በኩል ሪፖርት በየው በየደረጃው በሚመለከተው የመንግስት አካል በየዘርፉ ይሰጣል እየተሰጠም ነው። ግን የትኩረት ማነስ ነገር አለ እና ጉዳዩን አቅልሎ የማየት ነገር አለ። ስለ ጉዳዩ ተጨማሪ ማብራሪያ ለማግኘት የክልሉንና የሰሜን ሸዋ ዞን አመራሮችን በተንቀሳቃሽ የእጅ ስልካቸው በመደወልና በጽሁፍ በመግለጽ ለማግኘት ያደረግኩት ጥረት አልተሳካልኝም። እንደተሳካልኝ ምላሻቸውን ይዤ የምመለስ ይሆናል። አጣየ ውስጥ በህክምና ስራ እንደሚሰማሩ ብቻ ጠቅሰው ስማቸውን ከመናገር የተቆጠቡ አስተያየት ሰጪ በጥቃቱ ሰዎች እየሞቱ፣ እየተፈናቀሉ፣ ንብረት እየወደመና እሳቸውና ባልደረቦቻቸውም ለሕይወታቸው እንደሰጉ ጠቅሰዋል። አሁን ላይ በጣም በቃ ከፍቷል። ብቻ ያለው ነገር በጣም ከባባድ መሳሪያ ነው ያለ አንድ መከላከያም ተመጥቷል። ይሰማል ይሰማል። ትናንትና የከተማ ሰው ሙሉ ለሙሉ ወጥቷል። አሁን ዝም ብሎ ከልዩ ኃይሉና ከሚኒሻው ጋር ነው እንጂ የሚዋጉት ህዝቡ ሙሉ ለሙሉ ወጥቷል። እኛ ሞተን ነበር ወደ አርባ ሁለት ኪሎ ሜትር አዳር ስንጓዝ አድረን በቃ ምንም የለም፣ ግን ጦርነቱ ተፋፍሟል። በጥቃቱ በአንድ ሚኒባስ ውስጥ ሕይወታቸው ያለፈ ከስምንት በላይ ሰዎች መመልከታቸውን አስተያየት ሰጩ አስረድተዋል። በተመሳሳይ ሁኔታ በአንጾኪያ ገምዛ ወረዳ መኮይ አገረ ማርያም፣ ጨቀጨቅና ሀርብ ወልዴ ተብለው በሚጠሩ አካባቢዎች ላይ ቁጥራቸው ከወትሮ የበዛና ከባድ መሳሪያ የታጠቁ አካላት ከትናንት ጀምሮ ተኩስ መክፈታቸውን የወረዳው መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ጌትነት ባህሩ ገልጸዋል። በጣም ከባድ ነው። እንትኑ በቃ ምንም እንትን እያደለም። በጣም ሀይል እየጨመሩ ነው። እነሱ ወደኛ እየመጡ ነው፣ እየገቡ ነው ሰላም ተጎተዋልም ያለው እዛ አካባቢ ላይ በጣም ከባድ ነው። መከላከያ ገጠር የሚተለየ ድሬሎም ያው እየተዋጋ ነው። እኛም እኛም እየተከላከለ ነው። ዛም እየተዋጉ ነው። የዛሬውን ሳይጨምር ከአስራ አምስት በላይ ሰዎች በጥይት መቁሰላቸውን ተናግረዋል። አጋዥ አካል እንዳይደርስ ድልድይ ፈርሷል። ጥቃቱ በተጠና መልኩ ነው እየተካሄደ ያለው ይላሉ ኃላፊው የመጣው አካል ኃይሉ እስከዛሬ በነበረው እንትን አይደለም። በጣም ታክቲካል ነው፣ ስትራቴጂክ እየቀያየረ ነው የሚመጣው። በጣም አስቸጋሪ፣ በጣም ከባድ ነው። ሌላ ኃይል እንኳን እንዳይገባ ተለዋጭ መንገዶች ነበሩ ወደ መኮይከታ የሚያስገቡ ፣ ሌላም ኃይል እንዳይገባ ማለት ነው ያችን ተለዋጭ መንገድ ድልድዩ ዋናው የቦርና ድልድይ ተሰብሯል። ሌላ ተለዋጭ መንገድ ነበረች እሷም ሰብረውታል እ ድልድዩ እንዳይገባ ማለት ነው እና በጣም የተጠና ነው። ሀገር አቋራጭ የህዝብ ማመላለሻ ትራንስፖርቶች ከትናንት ጀምሮ እንቅስቃሴ አቋርጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። የተባበሩት መንግስታት የሰብአዊ ድጋፍ ኃላፊ ሐሙስ ዕለት በሰሜን ኢትዮጵያ ትግራይ ክልል የተፈጠረውን ግጭት የተከተለው አሳሳቢ ሁኔታ ከአምስት ወራት በኋላ በእጅጉ እየተባባሰ መሄዱን አስታውቀዋል። ረሃብና ወሲባዊ ጥቃቶች መጨመራቸውን፣ የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው የሚያመለክት ነገር አለመኖሩንም ተናግረዋል። በተባበሩት መንግስታት ድርጅት የአሜሪካ ድምፅ ዘጋቢ ማርግሬት ባሸር ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል። የተባበሩት መንግስታት የሰብአዊ ድጋፍ አገልግሎት ኃላፊ ማርክ ሎኮክ በዝግ ለተወያየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ቢሮቸው በትግራይ ክልል ውስጥ የተፈጠረውን ግጭት ተከትሎ ሰዎች በረሃብ እየሞቱ እንደሆነ የሚያሳዩ ሪፖርቶች እየደረሱት መሆኑን ስለ መግለጻቸው ቪኦኤ ያገኘው ንግግራቸው ቅጂ ያሳያል። በዚህ ሳምንት ከሀገር ውስጥ ፈናቃዮች መካከል አራቱ በረሃብ መሞታቸውን የሚናገር ሪፖርት ደርሶናል። በተጨማሪም ከመቀሌ በስተደቡብ በምትገኘው የኦፍላ ወረዳ መቶ ሃምሳ ያክል ሰዎች በረሃብ እየሞቱ እንደሆነ ዛሬ ጠዋት ሪፖርት ደርሶኛል፣ ያሉት ማርክ ሎኮክ ይሄ ሁሉንም ሊያሳስብ እንደሚገባ ተጨማሪ እርምጃ ካልተወሰደ ሊከተል የሚችለውን የሚያሳ አሳሳቢ እንደሆነ ረሃብን እንደ ጦር መሳሪያነት መጠቀም የመብት ጥሰት መሆኑን ለምክር ቤቱ አባላት ማስረዳታቸውም ተገልጸዋል። መቀሌ የትግራይ ክልል ዋና ከተማ ናት። የኢትዮጵያ መንግስት እንደሚለው በህዳር ወር ህወሓት በክልሉ በሚገኘው የፌዴራል መንግስት ጦር ሰፈር ላይ ጥቃት ከፍቷል። ከዚያ ጊዜ ወዲህ ክልሉ የግጭት ቀጣና ሆኗል። ጠቅላይ ሚኒስትር አብይ አህመድ እንደሚሉት ጥቃቱ መንግሥት የጦር አጸፋ እንዲወስድና ቡድኑን ገፍቶ እንዲያስወጣ ምክንያት ሁኖታል። ሎኮክ እንደሚሉት በመጋቢት ወር መጨረሻ የኢትዮጵያ ሥራና ማህበራዊ ጉዳይ ሚኒስቴር ከትግራይ ክልል የተፈናቀሉ ሰዎች ቁጥር 1.7 ሚሊዮን መድረሱን አስታውቋል። ከዚያ ጊዜ ወዲህ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ትግራይ መፈናቀላቸውንና መኖሪያቸውን እየለቀቁ መሰደዳቸውን ማርክ ሎኮክ ተናግረዋል። ክልሉ በግጭቶችና ፈቃድ በመከልከልም ምክንያት በከፊል ብቻ የረድኤት ሰራተኞች የሚደርሱበት በመሆኑ ለተቸገሩ ሰዎች ለመድረስ የሚደረገውን ጥረት እንዳከበደውም ተናግረዋል። ግጭቱ የተጀመረው አዝመራ በሚሰበሰብበት ሰዓት ላይ ነበረ። ከእሱ በፊት ግዙፍ የአንበጣ መንጋ ተከስቷል። የምግብ እጥረት ችግር እያየለ ነው። ጦርነቱ በጊዜ ቆሞ ገበሬዎች እንዲዘሩ ካልተደረገ በስተቀር የቀጣይ ዓመት የምግብ አቅርቦትም አደጋ ውስጥ ወድቋል። የተባበሩት መንግስታት ድርጅት በትግራይ ክልል ውስጥ ከሚኖሩ 6 ሚሊዮን ሰዎች መካከል 45 ሚሊዮኑ ሰብአዊ ድጋፍ ያስፈልጋቸዋል ይላል። ኢትዮጵያ መንግስት ቁጥሩን ከፍ ያደርገዋል። ዘጠና በመቶ የክልሉ ሕዝብ ድጋፍ ያሸዋል በሚል እንቅፋቶችና ስጋቶች ቢኖሩም ሰብዊ ድጋፎችን የሚሰጡ ተቋማት ከአንድ ነጥብ ሰባት ሚሊዮን ሰዎች በላይ የአስቸኳይ ጊዜ ድጋፍ እንዲያገኙ አድርገዋል። በሚቀጥሉው ሳምንት የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሚገኙ 16 ሚሊዮን ሰዎችን በዚህ ዓመት ለማገዝ የሚውል 1.5 ቢሊዮን ዶላር ድጋፍ ከለጋሾች ይጠይቃል። እንደ ኤሮፓውያን አቆጣጠር መጋቢት 26 ጠቅላይ ሚኒስትር አብይ አህመድ ኤርትራ ጦሯን ከትግራይ ክልል ለማስወጣት መስማማቷን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ አገልግሎት ኃላፊ ማርክ ሎኮክ ግን የተባለው ስለመፈጸሙ ማስረጃ አልተገኘም ብለዋል። እንዳለመታደል ሆኖ የተባበሩት መንግስታት ድርጅትም ሆነ አብረውን የሚሰሩ ሰብአዊ አገልግሎት ሰጪ ድርጅቶች የኤርትራ ኃይሎች ስለ መውጣታቸው ማረጋገጫ እንዳላየን መናገር አለብኝ ብለዋል። አክለውም ይሁንና የኤርትራ ወታደሮች በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊትን የደንብ ልብስ ለብሰዋል የሚሉ አንዳንድ ሪፖርቶች ደርሰውናል ብለዋል። ዝጉ ስብሰባ ከተጠናቀቀ በኋላ በተባበሩት መንግስታት ድርጅት ሊንዳ ቶማስ ግሪንፊልድ መግለጫ አውጥተዋል። በመግለጫቸው ላይ የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለ ያለበት ብለዋል። ማርክ ሎኮክ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው ሰብአዊ ጥሰት መጨመሩን ከረዴት ድርጅቶች መሰማቱን እጅግ አስደንጋጭ በሆነ መልኩ አስገድደው መድፈርና በቡድን መድፈር እየተስፋፉ መሆናቸውንም ተናግረዋል። አብዛኞቹ የመድፈር ወንጀሎች የሚፈጸሙት የደንብ ልብስ በለበሱ ኃይሎች እንደሆነ የደረሷቸው ሪፖርቶች የኢትዮጵያ መከላከያ ሰራዊት፣ የኤርትራ ጦር ኃይሎችና የአማራ ልዩ ኃይል አባላቶች እንዲሁም ሌሎች መደበኛ ያልሆኑ የታጠቁ ኃይሎች ተሳታፊ መሆናቸውን እንደሚያሳዩም ተናግረዋል። ረቡዕ በነበረው በግጭቶች ውስጥ የሚከሰቱ ወሲባዊ ወንጀሎችን በተመለከተው የጸጥታው ምክር ቤት ስብሰባ ላይ በርካታ የምክር ቤቱ አባላት ከትግራይ እየወጡ የሚገኙ መረጃዎች በእጅጉ እንዳሳሰቧቸው፣ ፈጻሚዎችን ተጠያቂ ለማድረግ ነጻና ታማኒ ምርመራ እንዲደረግም ጥሪ አቅርበዋል። በግጭት ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረትም የሚሰራው የተባበሩት መንግሥታት ድርጅት ተቋም ባለስልጣን የሆኑት ፕራሚሊያ ፓተን ከኅዳር ወዲህ የአስገድዶ መድፈር ጥቃት እንደደረሰባቸው የተናገሩ ሰዎች ቁጥር መቶ መድረሱን ከበቀላ ፍርሃት፣ ጥቃት ስጋት አሁንም በሥራ ላይ ካሉት ጥቂት መጠለያና ሕክምና መስጫ ተቋማት ባሻገር የሕክምና ባለሙያዎች በየቀኑ የአስገድዶ መድፈርና በቡድን የመደፈር ወንጀሎችን እየመዘገቡ እንደሆነም አስታውቀዋል። ማንነት መሰረት ባደረገው ጥቃት ሳቢያ ከምዕራብ ወለጋ ዞን ተፈናቅለው እየመጡ ያሉ የአማራ ብሔር ተወላጆች በየቀኑ ከ200 በላይ ተፈናቃዮችን እንደሚቀበሉ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር አስታወቀ። በአማራ ክልል በአሁኑ ሰዓት ቁጥሩ ወደ 500 ሺህ የሚጠጋ ተፈናቃይ አለ ያሉት ኮሚሽነር ዘላለም ልጃለም፣ መንግስት በየወሩ ከ350 ሺህ በላይ ኩንታል ምግብ እያቀረበ ይገኛል። ይህም ከመንግስት አቅም በላይ ስለሆነ ግለሰቦችና መንግስታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ ኮሚሽነሩ ጥሪ አቅርበዋል። የፌዴራል መንግስትም ማንነትን መሰረት አድርገው ጥቃት በሚፈጽሙ አካላት ላይ የማያዳግም እርምጃ በመውሰድ ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻች ኮሚሽነሩ ጠይቀዋል። አስቴር ምስጋናው ዝርዝር አላት። ከምዕራብ ወለጋና ከሆሮ ጉድሩ ዞኖች የተለያዩ አካባቢዎች ተፈናቅለው ባህር ዳር ከተማ አባይ ማዶ ከክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን በር ላይ ከተቀመጡት ውስጥ አብዛኛዎቹ በእድሜ የገፉ፣ ቀሪዎቹ ደግሞ ህጻናት ልጆች ያላቸው እናቶች ናቸው። ወይዘሮ ኑሪት አደም በሰማኒያዎቹ የእድሜ ክልል የሚገኙ የአይን ብርሃን የሌላቸው ተፈናቃይ ናቸው። ይኖሩበት በነበረው በምዕራብ ወለጋዋ ጃርዴጋ ጃርቴ ወረዳ ሸሽተው የመጡት ቡናጣጭ ጎረቤቶቻቸው በመገደላቸው የሚያስፈልጋቸው ምክንያት እንደሆነ ይናገራሉ። ወይዘሮ ኑሪት በ 1977 ዓ ም ከወሎ በሰፈራ ምክንያት ነበር ወደ ምዕራብ ወለጋው ሆሮ ጉድሩ ጃርዴጋ ጃርቴ ወረዳ ይሄዱት። እንደ ወይዘሮ ኑሪት አገላለጽ ከ30 ዓመት በላይ በአካባቢው ኑረዋል፣ ወልደዋል፣ ከብደዋል፣ ሀብት ንብረት አፍርተዋል። የዓይን ብርሃናቸውን ያጡት የዛሬ ሀያ ዓመት ገደማ ነበር። አሁን የደረሰባቸው በደል ግን የዓይን ብርሃናቸውን ካጡበት ቀን እንደሚበልጥ ነው የተናገሩት። ትራንስፖርት ያለበት ቦታ እስኪደርሱ ድረስ ከእንጨት በተሰራ አልጋ ተሸክመው እንዳመጧቸው ልጆቻቸው ይናገራሉ። በእንጨት አዋሽ ጊዜ ፊት አዝጌ ያገቱ

ክፈት እያለ ደጃፍ ደጃፍ ክፈት፣ እየተቆረቆረ በገዛ ቤታችን በገዛ እንትናችን እንደዚህ ብለን በጣም ተሰቃይተን እዚህ ደረሰ። የሁለት ወራ አራስ ህፃኗን አቧራ ላይ ይዛ ተኝታ ያገኘዋት መሬም ደሳለኝም የደረሰባትን እንዲህ ስትል አስረድታለች። በአስቸጋሪ ሁኔታ ውስጥ መሆኗን ትናገራለች።

ነው የኖራችሁ። እዛው ነው ጥቃት የሚፈጽሙ ሰዎች ምን አይነት እግራቸው ራሶ አራት አምስቱን እንደዚህ ጥቃት ሲፈጽሙ ምን ይሏቸዋል? የሚናገሩት ቃል እኛ በእኛ ዘንዳ ሀገራችንን ልቀቁ አማራ ክልል ሂዱ ነው። አማራ የኖረብን ውስጣችን ሀገራቸው ግቡ ይሏል። እኛ ተወልደን ያደግን ዘው ነው ሀገር የለም። እናትና አባቶቻችን ሰበስቡና ትት እንደመጡ አቅም ደፍጠ ይውላሉ። እኛ ቤት ነው ብለን እንቀመጣለን። ድንገት ይመጣሉ። ተቤት ውጡ እያሉ ያጠራቅሙናል። ያጠራቅሙና እንደ ፍየል ጥለው የተቀበሩት ወንድሞቻችን ዝም ብለው አልቀበርናቸውም። እነሱን ወሬ ሰውን ወርቆትና እኛ ሸሸን፣ በሮቻችንን ንብረታችንን ለቀን ቤታችንም ተቃጥሏል ተቃጥሎ ነፍሳችን ለማድረስ ዝድረስ ለመድረስ በእግር እየተሰቃየን ነው የደረስነው። ገንዘባችን አላዝንም። እነዚህን ከሁለት መቶ በላይ የሚሆኑ ተፈናቃዮችን በተመለከተ ያነጋገርኳቸው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር ዘላለም ልጃለም የተፈናቃዮቹ ቁጥር እየጨመረ መሆኑን ተናግረዋል። ሰሞኑን ከወለጋ ሰፊ ቁጥር ያለው ተፈናቃይ እየመጣ ያለው ጋር በቀን ሁለት መቶ ሶስት መቶ ሰው በላይ ይመጣል። ያው የኛ ቢሮ የሚያደርገው ወደ መጀመሪያ የነበረባቸው ትውልድ አካባቢ ወደዛ እናጓጉዝና እዛ ላይ ድጋፍ የምናደርግበትን ሁኔታ እየፈጠርምላቸው ነው ያለ ነው። አብዛኛዎቹ እንደሚናገሩት ከሆነ አያቶቻችን ናቸው ከዛ ቦታ ተነስተው የመጡ እንጂ እኛ ወላጆቻችን እንኳን ያንን ስፍራ አያውቁትም እያሉ ነው። እና ወደዛ ውስደ ስታስቀምጧቸው ምንን መሰረት አድርጋቸው እሱም ያነስታለይን ጉዳይ በአብዛኞቹ በሰባ ሰባት ወደዛ አካባቢ ይሄዳሉ። እንዲሁም ደግሞ በስልሳዎቹም አካባቢ ወደዛ አካባቢ ይሄዳሉ። እዛው ወለጋ ተወልዶ ያደጉ አሉ። እና ምንድነው አንድ አካባቢ ላይ ሎድ ይፈጠራል። ለምሳሌ ሁሉም ባህር ዳር ላይ ነው የመጡትና ባህር ዳር ላይ ሊፈጠር የሚችልበት ሁኔታ አለ። ነገር ግን እነሱ ዞናችን እናውቀዋለን የሚሉትን እና ቤተሰቦቻቸውን የማያውቁ ከሆነ ለምሳሌ አብዛኛዎቹ ደቡብ ወሎ እና ሰሜን ወሎ ነው ያሉት። ቤተሰቦቻቸውን ለማያውቁት ደቡብ ወሎ ጃሬ ወታደራዊ ማሰልጠኛ አካባቢ የራሱን የቻለ ካምፕ አዘጋጅተን እዛ ነው የሚሆኑት። እዛው ነው ድጋፍ ይደረግላቸዋል። ሰሜን ወሎ አካባቢ የሚመጡት ደግሞ መርሳ ላይ፣ ቆቦ ላይ እና ወልዳያ ላይ ካምፖች አሉ። እነዛ ካምፖች ላይ ይገባሉ። እዛ ድጋፍ ይደረግላቸዋል። ሌሎችም ደቡብ ወሎ የሚመጡ ደቡብ ወሎም ተጨማሪ ሀይቅ ላይ ያሉ እንደዛ ካምፕ አዘጋጅተን ነው እንዲኖሩ ምናደር ገዛዎች። ግን ቤተሰባቸውን የሚያውቁት ግን ከማህበረሰቡ ጋር ተቀላቅለው እኛም ድጋፍ እያደረግንላቸው፣ ማህበረሰቡ ውስጥም ደግሞ በተለያዩ ስራዎችም እየሰሩ የሚኖርበትም ሁኔታ ይፈጠራል። ድጋፉ ከማህበረሰቡ ጋር ስለሆነ ባቸው ሁኔታ የለም። በየጊዜው ድጋፋቸውን እንሰጣለን። ወደ አምስት መቶ ሺህ የሚጠጋ ተፈናቃይ በአማራ ክልል ውስጥ አሁን አለ እያሉ ነው። እና ክልሉ ይህንን ሁሉ ተፈናቃይ የማስተናገድ አቅም አለው? ምንድን ነው እያደረገስ ያለው? ወደ አምስት መቶ ሺህ አካባቢ ይጠጋል። ከዛም ያልፍ ይችላል። አሁን የሚመጡ ስለሚኖሩ እሱ ብቻ ሳይሆን በክልሉ ውስጥ በተለያየ ምክንያት ስድስት መቶ ዘጠና አንድ ሺህ አካባቢ የሚሆኑ ዜጎች በአንበጣ የተጎዱ ምርት ዘመን ማምረት ያልቻሉ እነሱ ድጋፍ ይደረጋል። በተጨማሪም ምርታቸው ተገምግሞ ምርት ያላገኙና የምግብ ክስለት ያለባቸው ወደ አንድ ነጥብ ሁለት ጠቅና ሚሊዮን ህዝብ አለ። ለእሱ ድጋፍ ይደረጋል። አንድ ነጥብ ስምንት ዘጠኝ ሚሊዮን አካባቢ ደግሞ የልማት የሴፍትኔት ሚሊዮን በዳይሬክት ሳፖርትም በፐብሊክ ወርክ ይሰጣቸዋሉ። ድጋፉ ሙሉ በሙሉ የክልሉ መንግስት ከበር ለማድረግ ራሱ ስራውን ማኔጅ ለማድረግም እጅግ በጣም ፈተና ነው የሚሆነው። ከሶስት መቶ ሀምሳ ሺህ በላይ ትምታደል፣ በየወሩ ስርጭት ይቻሄዳል። ይህን ማኔጅ ማድረግ በራሱ ትልቅ ስራ ነው። እንደምታየው ወደ ቀያቸው ማጓጓዝ፣ ካምፖችን የማደራጀት፣ በካምፕ ውስጥ የተለያዩ ኢንፍራስትራክቸሮችን የማዘጋጀት እነዚህ እነዚህ በጣም ሰፊ ስራ። ትልቁ አቅማችን ህዝቡ ነው። ህዝቡ ለእነዚህ ተፈናቃዮች እስካሁን ድጋፍ እያደረገ ነው ያለ በየ አካባቢው አሁንም ይህን ድጋፍ አጠናክሮ እንዲቀጥል ነው መልክት ማስተላለፍ የምፈልገው። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች፣ ዩኤን ኤጀንሲዎች፣ ሲቪክ ሶሳይቲዎች፣ እነዚህ እነዚህ ተፈናቃዮችን ድጋፍ ለማድረግ እንዳለባቸው ጥሪ ማስተላለፍ ፈልጋለሁ። ፌዴራል መንግስትም ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻቹ ኮሚሽነር ጠይቀዋል። ሁሉ አካባቢ እየተፈጠረ ያለው የጸጥታ ችግር ነው፣ ዘር ተኮር ጥቃት መካሄድ ነው። ይህም ዘር ተኮር የሆነ ጥቃት ለአንዴና ለመጨረሻ ጊዜ በማስቆም ዜጎቹ ወደነበሩበት ቦታ ተመልሰው ሰላማዊ የሆነ የሕይወታቸውን የሚኖሩበት ሁኔታ ፌዴራል መንግስት እንዲፈጠር እዚህ አጋጣሚ ቅሬታ ማስተላለፍ እንፈልጋለን ነው ከሰሞኑ መግለጫ የሰጡት የአማራና የኦሮሚያ ክልል የብልጽግና ፓርቲ ጽሕፈት ቤት ኃላፊዎች በሁለቱ ክልሎች የሚከሰቱ የጸጥታ ችግሮችን ለመፍታት በጋራ እንደሚሰሩ አስታውቀዋል። የአማራ ብልጽግና ፓርቲ ጽሕፈት ቤት ሪፐብሊክ ኃላፊ አብርሃም አላኝ በኦነግ ሸኔ ላይ የፌዴራልና የክልል መንግስት እየወሰዱት ያለውን እርምጃ ቀጥለው አካባቢው ሰላም ሲሆን ተፈናቃዮችን ወደ አካባቢያቸው የመመለስ ስራ ለመስራት ስምምነት ላይ መደረሱንም ገልጸዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ በበኩላቸው በሁለቱ ክልሎች መካከል በተቃርኖ የቆሙ የመገፋፋት አካሄዶችን ወደ መልካም ተግባቦት ለመቀየር እየተሰራ መሆኑን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር የምን ውስጥ በአስቸጋሪ ሁኔታ ላይ የነበሩ 160 ኢትዮጵያውያን ስደተኞችን ከትላንት በስቲያ ማክሰኞ ከአደን ወደ አዲስ አበባ እንደወሰዳቸው ዓለም አቀፉ የፍልሰት ድርጅት አይኦኤም ገለጸ። ሆኖም አሁንም ኢትዮጵያውያን የሚበዙባቸው 32,000 ስደተኞች የምን ውስጥ በአስቸጋሪ ሁኔታ ላይ ይገኛሉ። ሊዛሽ ላይን ከጀኔቫ የላከችውን ዘገባ ጽዮን ግርማ ታቀርበዋለች። ዓለም አቀፉ የፍልሰት ድርጅት አይኦኤም ስደተኞቹን ወደ ሀገራቸው በሰላም እንዲመለሱ ያደረገው ሕገወጥ አዘዋዋሪዎች ስደተኞቹን ወደ ጅቡቲ ለማሻገር የተጠቀሙበት ጀልባ የኤደን ባህረ ሰላጤ ላይ ተገልብጦ ቢያንስ አርባ ሁለት ሰዎች ሕይወታቸው ካለፈ ከአንድ ቀን በኋላ ነው። ጀልባው ወደ ስልሳ የሚጠጉ ሰዎችን አሳፍሮ የነበረ ሲሆን ከነዚህ ውስጥ በየመን ያለውን ግጭት የሸሹ ከደርዘን በላይ ሕጻናት ይገኙበታል። በሺዎች የሚቆጠሩ ስደተኞች እንደ ሶማሊያ እና እንደ ኢትዮጵያ ካሉ ሀገራት እየተሰደዱ ወደ ሳውዲ አረቢያና ሌሎች የባህረ ሰላጤ ሀገራት ስራ ለማግኘት በየዓመቱ አደገኛውን መንገድ ያቋርጣሉ። እንደ አይኦኤም መረጃ የድርጅቱ ቃል አቀባይ አንጌላ ወልስ ብዙዎቹ ድንበሩን አቋርጠው በጭራሽ ያሰቡበት አይደርሱም። አብዛኞቹ በየመን እጅግ አስቸጋሪ በሆነ ሁኔታ ውስጥ ይቆያሉ። በአሁኑ ሰዓትም ኢትዮጵያውያን የሚበዙበት ሰላሳ ሁለት ሺህ ስደተኞች የመን ውስጥ እንደሚገኙ ተናግረዋል። ብዙዎቹ አደገኛ በሆኑ ሁኔታዎች ውስጥ ነው ያሉት። መጠለያ ስለሌላቸው መንገድ ላይ ያድራሉ። ምንም አይነት አገልግሎትም አያገኙም። ሌሎች ደግሞ በእስር ላይ ናቸው ወይም በሕገወጥ አዘዋዋሪዎች ተይዘዋል። በየመን ያሉ ስደተኞች ጉዳይ እጅግ አሳዛኝ ከመሆኑ የተነሳ ወደ ሀገራቸው ለመመለስ ያላቸው አማራጭ ህገወጥ አዘዋዋሪዎቹ ብቻ እንደሆኑ ይሰማቸዋል። እነዚህ ስደተኞች ለዚህ አሰቃቂና አብዛኛውን ጊዜ በአሳዛኝ ሁኔታ ለሚደመደመው ጉዞ ከፍተኛ ገንዘብ ለአሻጋሪዎች ለመክፈል ይገደዳሉ። አደጋዎች ቢኖሩም ደግሞ ስደተኞቹ ወደ ሀገራቸው ለመመለስ በጣም ይፈልጋሉ ይጓጓሉም። ዌልስ ባለፈው ወር ብቻ ወደ ጅቡቲ በሚወስደው የባህር ጉዞ ላይ ቢያንስ ሀያ ሰዎች መስጠማቸውን ጠቁመዋል። እንደ አውሮፓውያን አቆጣጠር ከግንቦት 2020 ጀምሮ ከ11000 በላይ ስደተኞች በህገወጥ አዘዋዋሪዎች አማካኝነት አደገኛ የሆነ የጀልባ ጉዞ በማድረግ ወደ አፍሪካ ቀንድ ሀገራት ተመልሰዋል። ለመመለስ ፈቃደኛ የሆኑትን ሰዎች የሚያግዘው የዓለም አቀፉ የፍልሰተኞች ድርጅት ፕሮግራም ከየመን መውጣት ላቃታቸው መውጫ መንገድ ያዘጋጃል። ስለዚህ በእነዚህ መንገዶች ላይ የሚገኙ ሀገራት መንግስታቶች ይህን ጥረታችንን እንዲደግፉና ስደተኞቹ ደህንነታቸው ተጠብቆ ወደ ሀገራቸው የሚመለሱበትን ሁኔታ ለመፍጠር እንዲተባበሩ ጥሪያችንን እናቀርባለን። አይወይም ከጥቅምት ወር ጀምሮ በየመን የሚገኙና ወደ ሀገራቸው ለመመለስ የሚፈልጉ ከስድስት ሺህ በላይ ስደተኞችን መመዝገቡን አስታውቋል። በተጨማሪም በሺዎች የሚቆጠሩ ሰነድ አልባ ስደተኞች ዜግነታቸው እስኪረጋገጥና ለጉዞ የሚያስፈልጋቸውን ሰነድ እየተጠባበቁ የሚገኙ ስደተኞች ይገኛሉ። እነርሱም ሰነድ ያገኙና አንድ ቀን ወደ ሀገራቸው ይጓዛሉ። በሊሳሽ ላይን ከጄኔቫ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አሁን ደግሞ ወደ ዩናይትድ ስቴትስ። የባይደን አስተዳደር ትላንት ሐሙስ ባወጣው መግለጫ ሩሲያ በዩናይትድ ስቴትስ ትልቁን የኢንፎርሜሽን ቴክኖሎጂን የመረጃ መረብ በሚያስተዳድረው የሶላር ዊንድስ ድርጅት ላይ የስለላና የጥቃት ዘመቻ በመፍጠር እንዲሁም የሀያ ሀያ ምርጫ ላይ ተጽዕኖ ለማሳደር መሞከሯን ተከትሎ ጠንካራ የኢኮኖሚ ማዕቀብ የጣለባት መሆኑን አስታውቋል። ይህን አስመልክቶ የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ ትናንት ባወጣችው መግለጫ ሩሲያ የሳይበር መረጃ መረብን በመጠላለፍ የምርጫውን ሂደት ጣልቃ ገብታ በማደነቃቀፍና በሌሎች ጎጂ ድርጊቶቿ የበረታ ቅጣት የተጣለባት መሆኑን አስታውቃለች። ፕሬዚደንት ባይደን ለራሺያ ፕሬዚደንት ቭላዲሚር ፑቲን በዚህ ሳምንት መጀመሪያ ላይ ባደረጉላቸው የስልክ ልውውጥ ይህንኑ ያሳወቋቸው መሆኑም ተዘግቧል። ባይደን በዚህ ዓመት በአውሮፓ በሚደረገው ስብሰባም ፑቲን እንዲገኙ የጋበዟቸው መሆኑ ታውቋል። ይህ ብለዋል ባይደን ዩናይትድ ስቴትስ ከራሽያ ጋር የመስራት ፍላጎት አላት፣ መኖርም ይገባዋል፣ ወደፊትም ይኖረናል። ራሽያ የዩናይትድ ስቴትስን ጥቅሞች መግዳት ስትፈልግ ግን አጻፋውን ምላሽ እንሰጣለን። ሁልጊዜም የሀገራችንን፣ የተቋሞቻችንን፣ የሰዎቻችንንና የአጋሮቻችንን ጥቅሞች ለመከላከል ደግሞ እንቆማለን። ዩናይትድ ስቴትስ በ2020 ፕሬዚደንታዊ ምርጫ ጣልቃ በመግባት ዶናልድ ትራምፕ እንዲመረጡ ጥረት አድርጋለች ከተባለችው ሞስኮ ጋር በተያያዘ አስር የሩሲያ ዲፕሎማቶችን ከአገሯ ያባረረች ሲሆን 32 የሚደርሱ ተቋማትና ግለሰቦችም ላይ ማዕቀብ ጥላለች። በተመሳሳይ መግለጫም የባይደን አስተዳደር ከራሽያ ጋር አብሮ ለመስራት እንደሚፈልግ አስታውቋል። ከአትላንቲክ ባሻገር የአዲሽቱ አሜሪካ የደህንነት ፕሮግራም ዳይሬክተር አንድሪያ ኬንዳል አብሮ ስለመስራቱና ስለመገፋፋቱ ጉዳይ እንዲህ ይላሉ። We'll see again this calibration and mix of both the confrontation and trying to create incentive for that engagement. በድጋሚ ይህንን አብሮ የመስራትና የመገፋፋት ፍላጎት የተደባለቀበትን ግንኙነት እንመለከታለን። በተለይም ለሞስኮ እጅግ አስፈላጊ በሆኑ ጉዳዮች ዙሪያ ማበረታቻ ለመፍጠር ጥረት ሲደረግም እናያለን። ለምሳሌ ከዩናይትድ ስቴትስ ጋር የሚደረግን ዘላቂና ስትራቴጂክ ግንኙነት የሩሲያው ፕሬዝዳንት በጣም ይፈልጉታል። እንደ ኢራን፣ አፍጋኒስታን ባሉ ንግግሮች ላይም ሩሲያም ከውይይቱ ጠረጴዛ ላይ እንድትጨመር ይፈልጋሉ። ስለዚህ እነዚያን ሁለቱ አቀራረቦች በማጣመር ግንኙነቱን ጠባቂ የሆኑ ነገሮችን ማስቀመጥ የሚቻል ይመስለኛል ባለፈው ታሳስ ወር በአሜሪካ ፌዴራል ተቋማትና የንግድ ድርጅቶች ይፋ ለተደረገው የሶላር ዊንዱ የሳይበር ጥቃት ዋሽንግተን ለመጀመሪያ ጊዜ ሞስኮን በግልጽ ተጠያቂ አድርጋታለች ከዊልሰን ማዕከል ሩሲያ የምትነዛውን የመረጃ ውዥንብር የሚያጠኑት ኒና ጃንኮዊች እንዲህ ይላሉ በሶላር ዊንድ በደረሰው ጥቃት ገና በደንብ ይፋ ያልተደረጉና ያልተደረሰባቸው ሌላ መግቢያዎች ወይም ለሌላ አደጋ የሚያጋልጡ ነገሮች ሊኖሩ ይችላሉ። ራሻ እነዚህን ነገሮች የምትጠቀምባቸው ከሆነ በሩሲያ የስለላ ተቋማቶች ላይ ምናልባትም በሩሲያ መንግስት ከፍተኛ ባለስልጣናት እና ቤተሰቦቻቸው ላይ ያነጣጠረ ማዕቀብ ሊቀጥል ይችላል። ያ ደግሞ አሁንም ብዙዎቹ የማዕቀብ ጠበብቶችም የሚገፋፉት ይመስለኛል። ያለፉት ማዕቀቦች ሞስኮን ሊያንበረክኩ አልቻሉም። አሁን ግን ባይደን ከቀዳሚው የአክሲዮን ገበያ ላይ በሩሲያ የመገበያያው ገንዘብ ሩብልን በመጠቀም የሩሲያን ቦንድ የሚገዙ የአሜሪካ የፋይናንስ ተቋማትን ለማገድ ተጨማሪ ግፊት እያደረጉባቸው መሆኑ እየተሰማ ነው። ዋይት ሃውስ አስፈላጊ ከሆነ በሁለተኛው የአክሲዮን ገበያም የሚደረገውን ግብይት ማገድ እንደሚሻ ፍንጭ ሰጥቷል። የአሜሪካ ባንኮች ከ2019 አንስቶ ከሩብል ውጪ በሆኑ የአክሲዮን ገበያዎች የሩሲያን ቦንድ በመግዛት የንግድ ልውውጦችን እንዳያደርጉ ታግደዋል። የዋይት ሃውስ የፕሬስ ሴክሬታሪ ጄን ሳኪ እንዲህ ይላሉ። ይህ ማለት 80 ከመቶ የሚሆነው የሩሲያ ሉዓላዊ ዕዳ፣ በተለይም በሩብል የሚፈጸመው አብዛኛው ግብይት በማዕቀባችን የተካተተ አይደለም። አሁን ግን ወደዚህም ክፍል እየገባን ነው። ይሁን እንጂ አሁንም ግን ወደፊት ለመሄድ ብዙ አማራጮች አሉን። በራሽያ የክሬምሊን ሰዎች የተባለውን ክስ በሙሉ ያስተባብላሉ። የራሽያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዲህ ይላሉ። Such aggressive behavior is sure to be firmly counted. እንደዚህ ያለው ጠባጫሪነት ባህሪ በእርግጠኝነት አጸፋው ይመለስለታል። ለማዕቀቡ ምላሽ መሰጠቱ የማይቀር ነው። ማዕቀቦቹ የመጡት ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸት ስትጀምር ነው። በአካባቢው በዩክሬን መንግስትና ራሽያ በምትደግፋቸው ኃይሎች መካከል ላለፉት ሰባት ዓመታት የቀጠሉ ግጭትን የሚያባብሱ ነገሮች አሁንም አሉ። የእርምጃው ሌላው ምክንያት ራሽያ በአፍጋኒስታን የነበሩ የዩናይትድ ስቴትስ እና አጋሮቿን የጦር ሰዎች ለማስገደል ቅጥር ነፍሰ ገዳዮችን አሰማርታለች የሚለውም ክስ እንደሚገኝበት ተመልክቷል። ሆን ወደ ምርጫ ነክ ዘገባ እናመራለን። በኦሮሚያ ክልል ወለጋ የ2013 ዓ ም ሀገር አቀፍ ምርጫ እንዲካሄድ ዝግጅት እየተደረገ ነው ሲሉ የዞን ዋና አስተዳዳሪ አቶ ኤልያስ ኡመት ገለጹ። የጸጥታ ችግር ያለባቸው ስፍራዎች ተለይተው ምርጫው በተጠናከረ ጥበቃ ሊደረግ የሚችልበት ሁኔታ ላይ እየሰራ ነው ብለዋል አስተዳዳሪው። በሌላ በኩል በቤኒሻንጉል ጉሙዝ ክልል የመተክል ዞን ዋና አስተዳዳሪ አቶ ጋሹ ዱጋስ ምርጫው መከናወን ስላለበት እርምጃ ከመውሰድ ይልቅ የድርድር ስራ ላይ ትኩረት ሰጥተን እየሰራን ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጸጥታ ችግር ምክንያት ሁለቱን ዞኖች ጨምሮ ሌሎች የመራጮች ምዝገባ ያልተጀመረባቸውና የምርጫ ጣቢያ ያልተከፈቱባቸውን የሀገሪቱ አካባቢዎች አስታውቆ ነበር። ናኮር መልካ ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ የመራጮች መዝገባ ያልተጀመረባቸውና የምርጫ ጣቢያ ያልተከፈተባቸውን የአገሪቱ አካባቢዎች አስታውቆ ነበር። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የምርጫው ዝግጅት ካልተደረገባቸው የሀገሪቱ አካባቢዎች መካከል የወለጋ ዞኖችንና የመተከል ዞንን በመግለጫቸው ጠቅሰዋል። ይህም የሆነው በጸጥታ ችግር ሳቢያ ነው ብለዋል። አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩናቅ የለም እዚህም እዛም በየጊዜው ፍሌር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል እና በእንደዚህ አይነት ሁኔታ የምርጫ ቦርድ ምንም እንዳልተፈጠረ ወይም ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይህ እንግዲህ ስልጠናን ያካትታል፣ የምርጫ አስፈጻሚዎችን ማሰማራት ያካትታል፣ የቁሳቁስ ስርጭትን ያካትታል፣ ጣቢያዎችን መክፈት ያካትታል ያካትታል ማለት ነው። በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ሙመታ ምርጫውን ለማከናወን ዝግጅት እየተደረገ ነው ብለዋል። የጸጥታ ችግር የሚስተዋሉባቸው ቦታዎችን በመለየት እየሰራን ነው ካሉ በኋላ በምርጫው ሂደት ወቅት የተጠናከረ ጥበቃ እንዲደረግ እየተሰራ ነው ሲሉ አስታውቀዋል። ምዕራብ ወለጋ ብቻ ሳይሆን አራት የወለጋ ዞኖች ቤንሻንጉልን ጨምሮ አባ ቶማሊን ጨምሮ በአንዳንድ ቦታዎች ላይ የጸጥታ ችግር በመኖሩ ምርጫ ቦርድ በአግባቡ ተወዳዳሪዎች እስኪዘዋወሩ ድረስ እየተገናወነ እንዳልሆነ አንዳንድ የሕዝብ መግለጫቸው ሰምቻለሁ። ይህ እንግዲህ አሁን በተንቀሳቀስኳቸው ቦታዎች እንዳለ ይታወቃል። ምዕራብ ወለጋንም ሲመስ አራት የወለጋ ዞኖች ባለፈው ሁለት ሶስት አመታት ዩኒቨርስቲ እንደነበሩ ይታወቃል።

የመራጮች ምዝገባ ለመጠናቀቅ የአንድ ሳምንት እድሜ ብቻ ነው የቀረው። የዞኑ አስተዳዳሪ ደግሞ አሁንም ምርጫውን ለማከናወን ይቻላል ይላሉ። እዚህ በተመለከተ ይህ ምርጫ ቦርድ ምሳሌ ነው። አሻሻን ምጥራን ማመቻቸት ከለአንድ ፓርቲ ብቻ የሚል ፓርቲዎች የሚመለከት ጉዳይ ስለሆነ ሽመት መስሉን ያዩት የሚሰራ ነገር ነ ከዛ ውጭ ግን አሁን ባለው ተባራዊ ሁኔታ እንደዞናች ሀያ ሶስቱን ወረዳዎች ማለት ይቻላል በተወሰኑ ቀበሌዎች እና በተወሰኑ ወረዳዎች አካባቢ አንዳንድ ችግሮች ስ የሚጋፍሉታለት ስለዚህ ምርጫውን ማካሄድ የሚቻልበት ስልካል ዝም ዝግጅቱን አጠናቆ ዚህ ሰሌዳውን ጠብቆ በዚህ ዝግጅት ላይ መሆኑ ያስረታ። በሌላ በኩል በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥም ምርጫው እንዲከናወን በዞኑ ውስጥ የሚንቀሳቀሱ ታጣቂዎች ላይ እርምጃ ከመውሰድ ይልቅ ድርድር በማድረግ የጸጥታውን ሁኔታ ለማሻሻል እየሰራን ነው ሲሉ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ጋሹ ዱጋስ ይሄን ግን ለማስተካከል ተብሎ ደግሞ ያው በርካታ ስራ ሱ በጣም እንዳንዱ ሚሹ አድርጎ እየሰራበት ያለው ስራ ምርጫውን ጉዳይ ነው። ቶሎ ምርጫውን መከናወን ስላለበት የሰላሙ ጉዳይ አሁን እንዲያውም አሁን ከኦፕሬሽን ይልቅ ድርድሩ ነው መምረጥ ያለብን ብሎ አሁን የድርድሩ ስራ ነው እየተጠናከረ ያለ ያለው የድርድሩ ደግሞ ትልቁ ውጤት በሰላም አሁን እየሰጡ ታጣቂዎች ገብቶ ሞት ከቆመ መፈናቀል ከቆመ ይህን ምርጫ ማናስ ልጥቅ በቃ አንዱ ምቹ ሁኔታ እሱ ነው። ትልቁ ነገር የኛ አሁን ይዘን ያለ ነው የተጀምረውን አሁን የድርድሩ ጉዳይ አሁን መስመር የያዘም ስለሆነ በዛው ልክ ነው አሁን ውጤቱን መለካት እንችለው በምን ያህል ጊዜ ውስጥ ይሄ ነገር አልቆ የመራጮች ምዝገባ እንዲካሄድ ከምርጫ ቦርድን ጋር መነጋገር ካለባችሁ እሱ እሱ ላይ እየተሰራ ያለው ስራ እሱ ገና ነው እንግዲህ። አሁን እኛ ገና እሱን ዘርተን ስናጠቃለን ግን አሁን በአጠቃላይ ምን ያህል ሰዎች ናቸው ቁጥጥር ስር የሚዋሉ እንዲሁም በድርድር ወደ ህብረተሰቡ የተቀላቀሉ ለጸጥታ አካሉ እጃቸውን እየሰጡ? እሱ ኮማንድ ፖስት ጋ ነው መረጃው ያለን። ታዜጌ ትክሩ መረጃው አቶ ጋሹ የማዘዣ ማዕከሉን እንደሚመለከት በጠቆሙት ጉዳይ ዙሪያ ከመተከል ዞን ማዘዣ ማዕከል አስተባባሪ ሌትናንት ጀኔራል አስራት ዴኔሮ በስልክ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረግኩት ጥረት ለአሁኑ አልተሳካም። የመራጮች ምዝገባ ከተጀመረ ከሶስት ሳምንት በላይ ሲሆነው በተለያዩ ክልሎች ውስጥ ተከፍተው ድምፅ ሰጪዎችን ይመዘግባሉ ተብለው ከታቀዱት ሃምሳ ሺህ ያህል የምርጫ ጣቢያዎች መካከል በአሁኑ ጊዜ ምዝገባ እያካሄዱ ያሉት ከሀያ አምስት ሺህ በላይ የሚሆኑት ናቸው ከሀያ አራት ሺህ በላይ ማለትም ከግማሽ በላይ የሚሆኑት ግን ስራ ለመጀመራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ከዚህም ውስጥ በአራት ሺህ አንድ መቶ ሃያ ስድስት የምርጫ ጣቢያዎች በጸጥታ ችግር ምክንያት የመራጮች ምዝገባ እየተካሄደ እንዳልሆነ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አመልክተዋል። ከጸጥታ ችግር ጋር በተያያዘ የመራጮች ምዝገባ ማድረግ ካልተቻለባቸው ስፍራዎች ባሻገር በትራንስፖርት ችግር አስፈላጊ ቁሳቁሶች ባልደረሱባቸው አካባቢዎች አስፈላጊውን ጥረት በማድረግ የምርጫ ጣቢያዎቹ እንዲከፈቱ ይደረጋል ሲሉም ሰብሳቢዋ ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ወደ ክትባት ጉዳይ እናመራለን። የጤና አገልግሎት ተቆጣጣሪዎች ባለፈው ሳምንት ያገኙትን የብሪታንያ ሰራሹን አስትራዘኒካ የጸረ ኮቪድ ክትባትና በእጅጉ ያልተለመደ የደም መርጋት በሽታ ትስስር የምርመራ ውጤት ዜና ተከትሎ ተገልጋዮች በክትባቱ ላይ ያላቸው የመተማመን ስሜት በፍጥነት እየቀነሰ መምጣቱ ተዘገበ። በሌላ የክትባት ዜና በርካታ የዩናይትድ ስቴትስ ግዛቶች ክትባቱን የወሰዱ ስድስት ሰዎች በጣም ላልተለመደ የደም መርጋት በሽታ መጋለጣቸው መረጋገጡን ተከትሎ የፌዴራል የጤና ባለስልጣናት በሰጡት መመሪያ መሰረት በዩናይትድ ስቴትሱ የጆንስ ኤንድ ጆንስ ኩባንያ የሰራውን የኮሮና ቫይረስ ክትባት መስጠት ለጊዜው ገጥተውታል። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ውዳስኳራ እና ጀሚ ዴትመር ያጠናቀሯቸውን ዘገባዎች አጣምሮ አላከበደ ያቀርበዋል። በተለይ ይህም ክትባት መውሰድ አንፈልግም ያሉ ሰዎች ቁጥር እየጨመረ በመምጣቱ በርካታ የአውሮፓ መንግስታት የሩሲያውን ስፑትኒክ ቪ ክትባት ለመግዛት እያሰቡ መሆናቸው ተዘግበዋል። ጣሊያን፣ ስፓኝ፣ ጀርመን፣ ቤልጅየም፣ ኔዘርላንድና ፖርቹጋል እንዲሁም ፈረንሳይ ክትባቱ በእድሜ ለገፉ አዋቂዎች ብቻ እንዲሰጥም ወስነዋል። ይሁንና የክትባቱን መሰጠት የሚቃወም እየጨመረ የመጣ አምቢተኛ አዝማሚያ ገጥሟቸዋል። በጀርመን የተካሄደ አንድ የህዝብ አስተያየት ጥናት እንዳመለከተውም አስተያየት ከሰጠው ህዝብ ከአርባ ከመቶ በላይ የአስትራዜኔካ ክትባትን መውሰድ እንደማይሹ ተናግረዋል። የደቡብ ጣሊያኗ የፑንግሊያ ክፍለ ግዛት አገረ ገዢ ማይክል ኤሜሊያኖ ባለፈው ሳምንት ላሪፐብሊካ ለተሰኘው ጋዜጣ በሰጡት አስተያየት ከግዛቲቱ ነዋሪዎች ከፊል ያህሉ ክትባቱን አንወስድም ማለታቸውን ገልጠዋል። የአውሮፓ የመድኃኒቱ የተቆጣጣሪ ድርጅት ስለ ክትባቱ የሚያስተላልፈው ግራ የሚያጋባ ያሉት መረጃ ሁኔታውን ይበልጥ እንዳባባሰውም አገረ ገዢ ኤሚሊያኖ ይጠቻሉ። ክትባቱን አስመልክቶ የተፈጠረው ጥርጣሬ ወይም ያለመተማመን ስሜት ወደ አፍሪካም በመዛመት ላይ ነው። 55 አባል ሀገሮችን የሚወክለው የአፍሪካ ሕብረትም በኦክስፎርድ ዩኒቨርሲቲ ተመራማሪዎች የተሰራውን የአስትራዜኔካ ክትባት ለመግዛት ያለውን እቅድ ሰርዞ በምትኩም ፊቱን አንድ ጊዜ ብቻ መወሰድ ወዳለበት የጆንሰን ኤንድ ጆንሰን ክትባት አዙሯል። በቀናት ውሎ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ባለስልጣንት የጆንሰን ኤንድ ጆንሰን ክትባት የወሰዱ ስድስት ሰዎች በጣም ላልተለመደ ነገር ግን አደገኛ ለሆነ የደም መርጋት ሁኔታ መጋለጣቸው መረጋገጡን ተከትሎ የክትባቱን መሰጠት ለጊዜው እንዲቋረጥ ካደረገ በኋላ ሌላ አዲስ ስጋት ደቅነዋል። ችግሩ የተከሰተው ክትባቱ በተሰጣቸው እድሜያቸው ከ18 እስከ 48 ዓመት በሚገኝ ስድስት ሴቶች ላይ በጣም ከባድና ነገር ግን ያልተለመደ ያሉት የደም መርጋት የህመም ሁኔታ መሆኑን የጤና ባለስልጣናቱ አክለው አስረድተዋል። ይሁንና እስካሁን ከተሰጠው ሰባት ሚሊዮን ከሚጠጋው ክትባት ችግሩ የተከሰተው በስድስት ሰዎች ላይ ብቻ መሆኑ እያወዛገበ ባለው የአስትራዜኔካም በአውሮፓ ከተከተበው ቁጥር ሀያ አምስት ሚሊዮን ከሚደርሰው ክትባት በአጠቃላይ በሰማኒያ አራቱ ላይ ብቻ መሆኑን በመጥቀስ የአውሮፓ ህብረትና የብሪታንያ የጤና ባለስልጣናት ከስንት አንድ ሰው ላይ የሚከሰት ሁኔታ ሲሉ ይሞግታሉ። ጄኤንጄን አስመልክቶም ክትባቱ ለጊዜው እንዲቋረጥ የተደረሰውን ውሳኔ እጅግ ከፍተኛ ጥንቃቄ ለማድረግ የተወሰደ መሆኑን ባለስልጣናቱ ጨምረው አስታውቀዋል። ይህ በእንዲህ እንዳለም ቁጥሩ 300 ሚሊዮን ለሚደርሰው አሜሪካዊ እስካሁን አሳሳቢ ችግር ያልተመዘገበባቸው የተቀሩት ሁለቱ ክትባቶች ፋይዘር እና ሞደርና በበቂ መጠን መኖራቸውን ያመለክተው የባይደን አስተዳደር በየቀኑም በያዘው በአማካይ ከሶስት ሚሊዮን በላይ የሚደርስ ክትባት መስጠቱን እንደሚቀጥል አስታውቋል። ጄፍ ዚየንስ የዋይት ሃውስ የጸረ ኮቪድ ዘመቻ አስተባባሪ ናቸው። ዩናይትድ ስቴትስ ውስጥ እስከዛሬ ከተከተበው አጠቃላይ መጠኑ ከአንድ መቶ ዘጠና ሚሊየን በላይ ከሚደርሰው ክትባት የጄኤንጄ ክትባት ድርሻ ከአምስት በመቶ በታች ነው የሚይዘው። ጆንሰን ኤንድ ጆንሰን ክትባት እጅግ ከፍተኛ ቅዝቃዜ ባለው የማቀዝቀሻ መሣሪያ ውስጥ ማቆየት የማይጠይቅና አንድ ጊዜ ብቻ የሚሰጥ ዩናይትድ ስቴትስ ውስጥ ለጥቅም የዋለ ብቸኛ ክትባት ነው። kins think about homeless populations where it's very difficult to to find those people a second time um so even if you go out to you know mobile clinics to certain populations, it's just very hard to to get to them twice. ቤት አልባ የሆኑና በቀላሉ መልሰን ልናገኛቸው የማንችላቸውን ሰዎች እናስብ። ተንቀሳቃሽ ክሊኒኮችን ይዘን እነርሱ ሊኖሩ ወደሚችሉባቸው አካባቢዎች ለመቅረብ ብንሞክር እንኳ እነኛያኑ ሰዎች መልሶ ማግኘት ግን በጣም አዳጋች ነው። በመሆኑም አንዴ ብቻ መሰጠት ያለበት ክትባት በእንዲህ አይነቱ የክትባት ዘመቻ ወቅት ብዙዎችን ለመድረስ ትልቅ መሳሪያ ነው። ይህ በእንዲህ እንዳለም በርካታ ሀገሮች አልፎ አልፎ ያልተለመደ የደም መርጋት ችግር የታየበትን የአስትራዜኔካ ክትባት አግደዋል፣ አሊያም ታዳጊ ወጣቶችን መከተብ አቁመዋል። ዊልያም ሻፍነር በቫንደርቢት ዩኒቨርሲቲ የሕክምና ትምህርት ቤት የጤና ፖሊሲ መምህር ናቸው። if this blood clotting event is related to the vaccines የጄኤምጄ እና የአስትራዜኒካ ክትባቶች ከሞደርና እና ከፋይዘር ክትባቶች በተለየ መንገድ የተሰሩ ናቸው። በመሆኑም ከጉዳዩ ጋር ተያይዘው ከሚነሱት ጥያቄዎች ውስጥ አንዱ ይህ የደም መርጋት ችግር ከክትባቶቹ ጋር የሚዛመድ ሆኖ ከተገኘ በእነኚህ ሁለት በተመሳሳይ መንገድ በተሰሩት ክትባቶች ውስጥ ይህን የደም መርጋት ሁኔታ የሚፈጥረው ምንድን ነው የሚል ነው። ይህን ጥያቄ የሚመልስ መረጃ ግን እስካሁን አልተገኘም። ይሁንና ይህ አንዱ የምርመራው ትኩረት መሆኑ ግድ ነው። ከአስትራዜኔካ ና ከጄኤንጄ ክትባት ጋር ተዛምደው የታዩ ችግሮች በአውሮፓ ና በሌሎች አካባቢዎች በሚካሄዱ የክትባት ዘመቻዎች ላይ ስጋት እንዲያጠላባቸው አድርገዋል። የአውሮፓ የመድኃኒቶች ተቆጣጣሪ ድርጅት ዋና ስራ አስፈጻሚ ዲሬክተር ኤመር ግን በክትባቶቹ ከሚደርሰው ጉዳት ይልቅ በወረርሽኙ ሳቢያ የሚደርሰው የህልፈት አደጋ እጅግ የከፋ ነው ይላሉ። ኮቪድን ለመዋጋት ክትባቶች የሚጠቅሙ መሆናቸውን የሚያስረዱ መረጃዎችን መስጠት እና ክትባቶቹን መጠቀማችንን መቀጠል በጣም አስፈላጊ ነው። እስካሁን ባለው መረጃ መሰረት በስድስቱ ሰዎች ላይ የታየው የደም እርጋት አደጋ ና ክትባቱን አስመልክቶ ግልጽ የሆነ ምንስያዊ ዝምድና አልታየም ሲል ጆንሰን ኤንድ ጆንሰን አስታውቋል። በሱዳን ምዕራብ ዳርፉር ውስጥ ከተከሰተው የዘርና የጎሳ የእርስ በርስ ግጭት ለማምለጥ የተገደዱ ወደ ሁለት ሺህ የሚጠጉ ሰዎች ወደ ጎረቤት ሀገር ቻድ መሰደዳቸውን የተባበሩት መንግስታት የስደተኞች አገልግሎት አስታወቀ። ሊዛሽ ላይን ከጀኔቫ የላከችውን ዘገባ ጽዮን ግርማ ታቀርበዋለች። አውሮፓውያኑ የቀን አቆጣጠር በሚያዚያ ሶስት በመሬትና በውሃ ምክንያት በማሳላትና በአረብ ጎሳዎች መካከል የአገረሸው አዲስ ግጭት ለብዙ ሰዎች ሞት በመቶዎች ለሚቆጠሩ መቁሰልና በሺዎች ለሚቆጠሩ ሰዎች መሰደድ ምክንያት ሆኗል። የምዕራብ ዳርፉር ዋና ከተማ በሆነችው ኢላልጄኒያ የተከሰተው አስከፊ ግጭት 1 ሺ 800 ሰዎችን ወደ ቻድ ተሰደው ጥገኝነት እንዲጠይቁ አስገድዷቸዋል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች አብዛኞቹ ስደተኞች በቻድ ድንበር አቅራቢያ ይኖሩ የነበሩ ሴቶች፣ ሕፃናትና አዛውንቶች መሆናቸውን ተናግረዋል። አያይዘውም ስደተኞቹ ግጭቱ ከተከሰተበት የድንበር አቅራቢያ ሁለት መቶ ሜትር ርቀት ላይ በቻድ ኦዳይ ክልል አድሬ ወደ ተባለች ቦታ ማቋረጣቸውን ገልጸዋል። ቻድ የደረሱት ስደተኞች ቤትና ንብረታቸው መውደ እንዲሁም ቀደም ሲል የተፈናቀሉ ዜጎች ያረፉባቸው የነበሩ የስደተኛ ጣቢያዎች የጥቃቱ ሰለባ መደረጋቸውን ይናገራሉ። አዲስ ከሚገቡ ስደተኞች መካከል ባለፈው ዓመት በጥር ወር በነበረ ግጭት ተፈናቅለው የነበሩ ዜጎች ይገኙባቸዋል። እንደ አውሮፓውያን የቀን አቆጣጠር በጥቅምት ወር 2020 ዓመተ ምህረት የሱዳን የሽግግር መንግስትና ሁለት የአማጺ ቡድኖች የጁባ የሰላም ስምምነትን ተፈራርመው የነበረ ቢሆንም አንደኛውና ዋናው የአማጺ ቡድን ይህንን ስምምነት ለመፈረም ፈቃደኛ አልነበረም። በተጨማሪም ይህ ስምምነት በሁለት ሺ ሶስት ዓመተ ምህረት በግጭት በተጎዱ ሰዎች ዘንድም ተወዳጅ አልነበረም። የተባበሩት መንግስታት የረድኤት ድርጅቶች የሱዳን መንግስት የዳርፉርን ሰላም ለማስጠበቅ የጸጥታ ኃይሎችን እንዲያሰማራ እየጠየቁ ነው። ባሎች በዳርፉር የደህንነቱ ሁኔታ በፍጥነት ወደ ነበረበት መመለስ አለበት ይላሉ። እዛው ሱዳን ውስጥ እንዲጠበቅ ለማድረግ ሲሞክሩ የነበሩ ሰዎች ሀገራቸውን ለቀው እንዲወጡ የተገደዱባቸው ብዙ ምክንያቶች አሉ። እንዲሁም ደግሞ በሱዳን ውስጥ ደህንነታቸውን ሊጠበቅ ካልቻለና የአካባቢው ደህንነት ካልተመለሰ ሊደርስባቸው የሚችለውን አደጋ በመስጋት ድንበሩን ሊያቋርጡም ይችላሉ። በዚህ ምክንያት ወደ ቻድ የሚገቡ ብዙ ስደተኞች ልናይ እንችላለን። የቻድ ኦዳይ ግዛት ቀድሞውኑ ከዳርፉር የተሰደዱ 145,000 ስደተኞችን በማስተናገድ ላይ እንደምትገኝ ባሎች ጨምረው ገልጸዋል። ድንበሩን አቋርጠው አዲስ የሚገቡ ስደተኞችን ተቀብሎ ለመርዳትም የተባበሩት መንግስታት የስደተኞች ጉዳይ ድርጅት የእርዳታ ሰራተኞች በጥድፊያ ላይ ናቸው ብለዋል። ሁኔታው እጅግ አስከፊ እንደሆነ በመግለጽም ስደተኞቹ መጠለያ እንደሌለ ቸው ና ከቤት ውጭ ለመተኛት እንደሚገደዱ ገልጸው ቀን ላይ ከአርባ ዲግሪ ሴልሽስ በላይ ከፍ ከሚለው የሙቀት መጠን ራሳቸውን መከላከል የሚችሉበት አነስተኛ ጥበቃ ግን አላቸው ብለዋል። ውሀና ምግብ በፍጥነት ማግኘት እንደሚያስፈልጋቸው የጠቆሙት ባሎች ስደተኞቹን ለመርዳት የሚያስፈልገውን ገንዘብ ከየት እንደሚገኝ እስካሁን ግልጽ እንዳልሆነ ተናግረዋል። ድርጅቱ አሁን በተያያዘው አመት ቻድ ውስጥ ለሚከናወነው የእርዳታ ስራ ያስፈልገኛል ብሎ ከጠየቀው አንድ መቶ አርባ ሚሊየን ዶላር ውስጥ ያገኘው 16 በመቶን ብቻ እንደሆነ ባሎች አያይዘው ጠቁመዋል። በሊሳ ሽላይን ከጄኔቫ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየሁ ገበያው ናት። በምላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።